ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። 17 ሚሊዮን አውስትራሊያውያን በመጪው የፌዴራል ምርጫ ድምፃቸውን ለመስጠት ተመዝግበዋል። የዘንድሮው አገራዊ ምርጫ የሚካሄደው ሜይ 21 ነው። አውስትሬልያ ውስጥ የምርጫ ሥርዓቱን የሚያከናውን ነጻና ገለልተኛ አካል አለ። መጠሪያው የአውስትሬልያ ምርጫ ኮሚሽን ነው። ተልዕኮም በምርጫ ወቅት መመዘኛን የሚያሟሉ ዜጎች የፌዴራል መንግሥቱን ለመቅረጽ እንዲያግዙ ማስቻል ነው። የአውስትሬልያ ምርጫ ኮሚሽን በአገራዊው ምርጫ ዕለት በመላው አገሪቱ ባሉ የምርጫ ጣቢያዎች አማካይነት በየአንድ ሰዓቱ አንድ ሚሊዮን መራጮች ድምፃቸውን እንደሚሰጡ ግምታለው። መራጮች በየምርጫ ጣቢያዎቻቸው እንደምን ድምፃቸውን መስጠት እንደሚችሉ የአውስትሬሊያ ምርጫ ኮሚሽን ቃል አቀባይ ጄስ ሌሊ ሲያስረዱ አውስትራሊያ ውስጥ መቶ ሃምሳ አንድ የፌዴራል የምርጫ ምድቦች አሉ። ማለፊያ አስረጂዎች ኤኢሲ ዳት ጋቭ ዶት ኤዩ ድረ ገጻችን ላይ ይገኛሉ። ድምፅዎን የሚሰጡበት ምድብ የት እንደሆነ ለማወቅ የሚኖሩበትን ክፍለ ከተማ ስም ወይም የፖስታ አድራሻ በማስፈር መረዳት ይችላሉ። እንዲሁም በ13 23 26 ደውለው ከምርጫ ኮሚሽን አባላት ጋር መናገር ይችላሉ። አስተርጓሚ የሚያሻዋት ከሆነ የስልክ አስተርጓሚ ግልጋሎቶችን መጠቀም ይችላሉ ብለዋል። በምርጫ ዕለት የምርጫ ኮሚሽን በሺዎች የሚቆጠሩ የምርጫ ጣቢያዎችን ይመራል። ትምህርት ቤቶች፣ የቤተ ክርስቲያናት አዳራሽ ከተለመዱት የምርጫ ጣቢያ ግልጋሎት መስጫዎች ውስጥ ተጠቃሽ ናቸው። ዝርዝር መረጃዎቹ በአውስትራሊያ የምርጫ ኮሚሽን ድረ ገጽ ላይ ይገኛሉ። በየምርጫ ጣቢያዎቹ በተለያዩ ቋንቋዎች እንደምን ድምፅ መስጠት እንደሚገባው የሚያስረዱ መምሪያዎችና ግለሰቦች እንዳሉ የምርጫ ኮሚሽን ቃል አቀባይ ኢቫን ኤኪንስሚስ ሲገልጡ ድምፆውን እንዲሰጡ የሚያግዘውን ሰው ማግኘት ይችላሉ። የስልክ አስተርጓሚ ግልጋሎት ስላለን ያንን ይጠቀሙ። aec.gov.au ትራንስሌት ድረገጽን ሊጎበኙ፣ የስልክ ቁጥሩን እዚያው ያገኛሉ። ያንን የስልክ ቁጥር በመደወል ቋንቋንውን የሚናገር ሰው አግኝተው እንደምን ድምፅ መስጠት እንደሚችሉ የሚያስረዳውን ሰው መጠየቅ ይችላሉ፣ በማለት መራጮች ስልክ የአስተርጓሚ አገልግሎቶችን መጠቀም እንደሚችሉ ተናግረዋል። የምርጫ ኮሚሽን ተንቀሳቃሽ ቡድናት አንድም መራጭ ድምፅ ሳይሰጥ እንዳይቀር እርግጠኛ ለመሆን በአረጋውያን ክብካቤና በርቀታማ አካባቢዎች ነዋሪዎች ዘንድ ሳይቀር ተንቀሳቅሰው ይገኛሉ። በምርጫ ዕለት ድምፅ ለመስጠት የማይችሉ መራጮች ድምፃቸውን የሚሰጡባቸው ሌሎች አማራጮች አሉ። እነሱም አንድም ከምርጫ ዕለት ቀደም ብለው በሚከፈቱ የቅድሚያ ምርጫ ጣቢያዎች በመገኘት አሊያም በፖስታ አማካኝነት የምርጫ ድምፅን መስጠት ይቻለታል። በፖስታ ድምፆን ለመስጠት ካሹ ምርጫ ከጠራ በኋላ ባሉት ቀናት ውስጥ የምርጫ ኮሚሽን ድረገጽን በመጎብኘት የማመልከቻ ቅጽ ለመሙላት የምርጫ መስጫ በአድራሻው እንዲላክሎ ማድረግ ይችላሉ። በምርጫ ዕለት በኮቪድ-19 ተይዘው ያሉ ከሆነ በምርጫ ኮሚሽን የስልክ ድምፅ አሰጣጥ ስርዓት በኩል ድምፆን ማስመዝገብ ይቻለታል። በምርጫ ዕለት ወደ ክፍለ ሀገር የሚጓዙ ወይም እዛ ያሉ ከሆነ አንድም በፖስታ አሊያም ያሉበት ክፍለ ሀገር ውስጥ ከአንዱ የምርጫ ጣቢያ ዘንድ በአካል በመገኘት ድምፆን መስጠት ይችላሉ በምርጫው ዕለት ባህር ማዶ ያሉም ከሆነ እዚያው ሆነው ድምፅ መስጠት ይችላሉ። ያንንም ለማከናወን የአውስትሬልያ ምርጫ ኮሚሽን ድረገጽን በመጎብኘት ቅጾችን በመሙላት መምረጥ ይቻለታል። አሊያም የምርጫ ማዕከል ያላቸው የተወሰኑ የአውስትሬልያ ኤምባሲዎችም ስላሉ በአካል እዛው ተገኝተው ምርጫዋን ማከናወን ይችላሉ። የምርጫ ተንታኝ የሆኑት ዊልያም ቦው ምርጫ ድምፅ አሰጣጥ ቅደም ተከተልን አስመልክተው ምክረ ሐሳብ አላቸው። አቶበው በምርጫው ዕለት ወደ ምርጫ ጣቢያ ሲሄዱ የፖለቲካ ፓርቲዎች የየራሳቸውን የምርጫ ድምፅ አሰጣጥ ቅደም ተከተል ያሰፈሩባቸውን እንደምን እንደሚመርጡ የሚሉ የታተሙ ወረቀቶችን ለመራጮች እንደሚያድሉ አንስተው ያ ማለት ፓርቲዎቹ እርሶ በዚያ ቅደም ተከተል ቢመርጡላቸው የሚሹ መሆናቸውን የሚገልጽ እንጂ ግዴታ እንዳልሆነ ያስረዳሉ። ከፈለጉም በሚሹት መልክ ቅደም ተከተሎችን አስይዘው ድምፅ ከመስጠት የሚያግዶት የለም። በው አያይዞም የአውስትሬልያ ፌዴራል ምርጫ ለፓርቲ ብሔራዊ መረጃዎች እንደሆነ አድርገው የሚያስቡ ጥቂት ሰዎች እንዳሉም በመጠቆም ሆኖም በምርጫ ወቅት ድምፆን የሚሰጡት ለመሪዎቹ ሳይሆን የእርስዎ አካባቢ እጩ ተወዳዳሪ ከሆኑት ውስጥ ለአንዳቸው መሆኑንም ያስረዳሉ። የአገር አቀፍ ፓርቲ መሪው ፓርቲው አብላጫ የፓርላማ ድምፅ አግኝቶ ከተመረጠ ለአገር መሪነት የሚበቃ እንጂ በቀጥታ በመራጮች ድምፅ የሚመረጥ እንዳልሆነም ያስገነዝባሉ። በምርጫ ወቅት መራጮች ሁለት አይነት የድምፅ መስጫ ወረቀቶች ይሰጧቸዋል። አንደኛው አረንጓዴ ሲሆን ሁለተኛው ነጭ ነው። አረንጓዴው የድምፅ መስጫ ወረቀት ከአካባቢው እጩ ተወዳዳሪዎች ውስጥ አንዱ የሕዝብ ተወካዮች ምክር ቤት ተወካይ ሆኖ እንዲመረጥ ወይም እንድትመረጥ ድምፅ የሚሰጡት ነው። የአውስትሬሊያ የሕዝብ ተወካዮች ምክር ቤት መቶ ሐምሳ አንድ የምክር ቤት ወንበሮች ያሉት ሲሆን በሕዝብ የተመረጡ ተወካዮች የሚሰየሙበት ይሆናል። መንግስት የሚቆመውም ከመቶ ሐምሳ አንዱ የሕዝብ ተወካዮች ምክር ቤት ውስጥ አብላጫውን ወንበር አሸናፊ በሆነው ፓርቲ ይሆናል። የአሸናፊው ፓርቲ ወይም የቅንጅት ፓርቲ መሪ የአገሪቱ ጠቅላይ ሚኒስትር ይሆናል። በአረንጓዴው የድምፅ መስጫ ላይ ድምፅ ለመስጠት በቅድሚያ አንድ ቁጥርን የምክር ቤት ተወካዮ እንዲሆን ከሚሹት እጩ ጎን ጽፈው ያሰፍራሉ። ከዚያም ሁለት ሶስት እያሉ እስከ መጨረሻው ድረስ ባሉት ቁጥር የማስፈሪያ አራት ማዕዘናት ውስጥ ያሰፈሩ ይወርዳሉ። ነጩ የድምፅ መስጫ ወረቀት ሰባ ስድስት የሕግ መወሰኛ ምክር ቤት ወይም የሴኔት አባላት መምረጫ ነው። ለሚኖሩበት አካባቢ የሕግ መወሰኛ ምክር ቤት አባል ወይም ሴናተር የሚመርጡት በዚያ ነጭ ወረቀት ላይ ይሆናል። ይሁንና የሕግ መወሰኛ ምክር ቤት የድምፅ አሰጣጥ ከህዝብ ተወካዮች ምክር ቤት የድምፅ አሰጣጥ የተለየ ስለመሆኑ አቶ ባው ሲያስረዱ ሁለት የተለያዩ የድምፅ አስጣጥ መንገዶች አሉ። ከመስመር በላይና ከመስመር በታች የሆኑ የድምፅ ማኖሪያ አራት ማዕዘን ሳጥኖች አሉ። ከመስመር በላይ ያሉ ድምፅ መስጫዎች ለሚሹት ፓርቲ ጎን አንድ ቁጥር በመጻፍ ድምፆን የሚሰጡበት ነው። ከዚያም ሁለት ሶስት እያሉ ከመስመር በላይ ላሉ ስድስት ፓርቲዎች ቅደም ተከተሉን ማስፈር ይችላሉ። ይህ ቀላሉ መንገድ ነው። ከመስመር በታች ላሉ እጩዎች ድምፆን መስጠት ከፈለጉም አንድ ሁለት እያሉ እንደ ምርጫው በቅደም ተከተል ማስፈር ይችላሉ። ይሁንና ቢያንስ አሥራ ሁለት ሳጥኖች ውስጥ በቅደም ተከተል የምርጫ ድምፆን ማስፈር ይጠበቅቦታል ይላሉ። በዚህ አይነቱ የምርጫ አካሄድ እጩዎች መመረጥ የሚችሉት ከ50 ፐርሰንት በላይ ድምፅ ያገኙ ሲሆን ነው። አግባብ ካለው ምክንያት ውጪ ድምፆን በምርጫ ዕለት ሳይሰጡ ቢቀሩ መቀጮ እንደሚጣልቦት የአውስትሬልያ ምርጫ ኮሚሽን ኤኬን ስሚስ ሲያስረዱ፣ ማንኛውም ምዝገባ ያካሄደ ሰው ድምፁን ለመስጠት በምርጫ ጣቢያ ካልተገኘ ድምፅ ያልሰጠ ማሳሰቢያ እንዲደርሰው ይደረጋል። አግባብ ያለው ምክንያት ያለው ከሆነ ምንም አይደል፣ አሊያ የ20 ዶላርስ መቀጮ ይጣልቦታል። ለተላከሎም ድምፅ ያልሰጠ ማሳሰቢያ ደብዳቤ ምላሽ ሳይሰጡ ከቀሩ 170 ዶላርስ መቀጮ ይጠብቆታል። ፍርድ ቤት እንዲቀርቡ ተደርጎ የፍርድ ቤት ወጪዎችንም እንዲሸፍኑ ግድ ይሰኛሉ፣ በማለት ያሳስባሉ። ያም ሆኖ ግና እውነተኛ መቀጮ የሚሆነው ድምፆን ሳይሰጡ መቅረቶ ነው። በገቢውን ምርምር ያካሂዱ። በእውቀት የተካነ የምርጫ ድምፆን ይስጡ። ለተጨማሪ መረጃ ኤኢሲ ዶት ጋቭ ዶት ኤዩ ድረገጽን ይጎብኙ አሊያም 13 23 26 ይደውሉ።